በጥቅምት ወር 2009 ዓ ም በኦሮሚያ ክልል በተካሄደው ተቃውሞ በተለያዩ ከተሞች የእርሻ ቦታዎችና ፋብሪካዎች መቃጠላቸው ሲዘገብ ነበር። የየአካባቢው ነዋሪዎች በተለይ የእርሻ መሬቶች ላይ የደረሱት የቃጠሎዎች መንሴ በልማት ስም መሬት ከገበሬዎች ያለበቂ ካሳ መወሰዱ መሆኑን ይገልጻሉ። በተቃውሞ ወቅት ቃጥሎ ከደረሰባቸው መካከል የወንጂ ሸዋ ስኳር ፋብሪካ ለመመገብ የተተከሉት የሸንኮራ አገዳ እርሻዎች ይገኙበታል። የሸንኮራ ተክሎቹ በምስራቅ ሸዋ ዞን በአዳማና በቦሴት ወረዳዎች እንዲሁም በአርሲ ዞን ውስጥ ደግሞ ዶዶታ ወረዳ ውስጥ እንደሚገኝ የፋብሪካው ስራ አስኪያጅ አቶ ቱሉ ለማ ለዶችቤሌ ተናግረዋል። ተቃጠለ የተባለው የሸንኮራ እርሻ ስፋቱስ ምን ያህል ነው? ቶታሊ በአርሶ አደሩ የለማ ወደ ሰባት ሺህ ሄክታር አካባቢ ነው። ሶስቱ ወረዳ ውስጥ አንድ ሺህ አምስት መቶ ስልሳ ሄክታር ነው የተቃጠለው። የአምስት አመት ወጣት የሆነው ስሙ እንዳይጠቀስ የፈለገ የአዳማ ነዋሪ የሸንኮራ እርሻው የተቃጠለው መሬቱ ከገበሬው በጉልበት ስለተወሰደበት ነው ይላል። በፊት ከገበሬው መሬቱን ሲወስዱ ገበሬዎቹ ፈቃደኞች አልነበሩም። በማስፈራራት በታጠቁ ኃይሎች እና በራሳቸውም ስልጣን እየተጠቀሙ ነው ይሄንን መሬት ከገበሬዎቹ የወሰዱት። ሆኖም ሸንኮራው ከለማ በኋላ ፈቃደኛም ስላልሆኑ፣ ብዙም ተጠቃሚም ስላልሆኑ ይሄ ነገር ሊቃጠል ቻለ። ሌላ ያነጋገርኩት የከተማው ነዋሪ እንዲህ ሲል አክሎበታል ዋናው መንስኤው ግልጽ ነው ብዙ አባወራችን ብዙ ገበሬዎችን ያፈናቀለ በሾንኮራ ልማት ነበረ ይሄ ማፈናቀሉ ብቻም ሳይሆን ገበሬውን በጣም ጣጥ ያደረገ በጣም ወደ ድህነት አረንቋ የወረወረ ነው ማለት ይቻላል ይሁን እንጂ የፋብሪካው ስራ አስኪያጅ አቶ ቱሉ ከገበሬው የተወሰደ መሬት የለም የሚከፈልም ካሳ የለም አሁንም መሬቱ የገበሬው ነው ግብርም እየከፈለበት ያለው ገበሬ ነው ይላሉ በሦስቱም ወረዳዎች 32 የገበሬ ማህበራት እንዳሉና እነዚህ ማህበራትም አንድ የሸንኮራ አገዳ አምራቾች ህብረት ስራ ማህበር እንዳላቸው ስራ አስኪያጁ ይናገራሉ። በዚህ ጉዳይ ላይ በፋብሪካውና በአርሶ አደሮቹ መካከል የነበረው ስምምነት እንዲህ ያስረዳሉ። አገዳው እስኪደርስ ድረስ አርሶ አደሩ ሌላ ገቢ ስለሌለው ስምምነት አለ። የመሸጋገሪያ ውል ይባላል። በዛ የተቀመጠው አሁን አዲስ ፕሮጀክት ደረጃ ያሉት ሰዎች ኦልሞስት በሄክታር የሚከፈላቸው ሰብሲስታንስ ፊ አለ። አገዳው እስኪደርስ ድረስ ያ ሰብሲስታንስ ፊ ወይም የማቆያ ክፍያ በኋላ በአምስት ቆረጣ ወይም በስምንት አመት ጊዜ ውስጥ አርሶ አደሩ መልሶ የሚከፍለው ነው ግን እንዳይቸገር በብድር መልክ ምንም ኢንተረስት አይደለው በአንድ ሄክታር ሺ ሁለት መቶ ሀምሳ ብር በወር ማለት በአንድ ሄክታር በአመት አስራ አምስት ሺ ብር በማቆያ መልክ ይወሰዳል ማለት ነው። ጉዳዩን በቅርበት እየተከታተልኩ ነው የሚሉት እኚህ የአዳማ ነዋሪ ግን ስራ አስኪያጁ አለ ያሉት ስምምነት ቢኖርም አርሶ አደሮቹ የሚያገኙት ገቢ ግን በጣም ትንሽ ነው ይላሉ። መጀመሪያ መሬታቸውን ሲወሰድባቸው ብዙ ቤተሰብ ያላቸው ናቸው ሌላ መተደራ የሌላቸው ነበሩና የተከፈላቸው በጣም አስጭኝ ነው። በጣም ትንሽ ነገር ነው የተከፈላቸው ከዛ በኋላ በየጊዜው አገኛላችሁ ከመሬታችሁ የሚባል እንትን ነገር ነበረ። እሷም ነገር ደግሞ ብዙ ነገር ነው የሚወጣው ወጪ ራሱ የሸንኮራ ቆረጣ ይባላል የውሃ ብዙ ነገር ተብሎ በየወሩ የሚደርሳቸው አይደለም ስሙን መጥራት ሶስት መቶ ብር አራት መቶ ብር የማይሞላ ነገር ነበር እና የምደርሳቸው በጣም አስቸጋሪ ነገር ነበር እና ይሄ ነገር ደግሞ አንተ ለማንኛውም አቤት ማለት አትችልም። የስኳር ኮርፖሬሽን ነው የሚያስተዳድረው የክልል ምን ማገባው ነው የሚባለው። የትም ሂድ መናገር አትችልም። ከተናገርክ ያው ጸረ ልማት ነው የምትባለው ይህ የተቃጠለ የሸንኮራ እርሻ ምን ደረጃ ላይ ይገኛል ለምለው አቶ ቱሉ ሲመልሱ አርሶ አደሩ ራሱ ዳግም ወደ ተከላ እንደገባና ወደፊትም ለሚፈጠሩት ችግሮች ፋብሪካውና የአምራቾቹ ማህበር እየተገናኙ አብሮ ይሰራሉ ሲሉ ተናግረዋል። የአካባቢው ነዋሪዎች ግን አርሶ አደሮቹ ዳግም ተከላው ላይ የተሳተፉት ተገዶ እንጂ ወዶ አይደለም ይላሉ። የህብረተሰቡ ተጠቃሚነት የሚታየው ምንም አይነት ጥቅም የለም። ሆኖ ግን ሳይወዱት በግዳቸው ነው የሚሳተፉት። መቆያ የሚባለው ነገር አይሰጣቸውም። የምርታቸውም ውጤት አይሰጣቸውም። ካልተሳተፉ በራብ ከመሞት ደግሞ ያው ግዴታ በህይወት እስካሉ ድረስ ተሳትፎ በቃ መኖር ስላለባቸው ይሳተፋሉ፣ ሳይወዱ በግዳቸው ማለት ነው። የወንጂ ሸዋ ስኳር ፋብሪካ የሸንኮራ አገዳ ፍላጎቱ በመጨመሩ የእርሻ መሬቱን ወደ ስድስት ሺህ ሄክታር ለማሳደግ ማቀዱ ተዘግቦ ነበር። ከዚህም ውስጥ ሰባ አምስት በመቶ በገበሬዎች እንደሚለማም ተጠቅሰዋል። የሸንኮራ አገዳው ቆረጣ ሲደርስም አንድ ኩንታል በአምሳ ብር ለመቀበል እቅድ እንደነበረው ተዘግቧል።